በዛሬው የለንደን ማራቶን የሩጫ ውድድር ኢትዮጵያውያኖቹ ቶላ ሹራ ና ታደለች በቀለ ሁለተኛ ና ሶስተኛ ነው የወጡት። ኢትዮጵያውያኖቹ ሯጮች ውድድሩን በበላይነት ማጠናቀቅ ያልቻሉበት ምክንያት ምንድን ነው? ለዚህ ውድድር ደግሞ ከፍተኛ ግምት ተሰጥቷቸው የነበሩት ቀነኒሳ በቀለ ና ጥሩነሽ ዲባባም አልቀናቸውም። እነ ቀነኒሳን አነጋግረሻቸዋልና ምን ምላሽ ሰጡሽ? እንግዲህ ቀነኒሳን አነጋግሬያቸው ያቸው ነበረ። የትግስት ቶላን አሰልጣኝና አሰልጣኝ ቀነኒሳ በቀለን ነበር ያናገርኩት። የሰጡኝ ምላሽ ምንድን ነው? አጀማመሩ ላይ ከጠበቁ በላይ ፈጣን መሆኑ ያሰቡትን ያህል እንዲጓዙ አላደረጋቸውም። ግማሽ ያህል ከተጓዙ በተለይ ቀነኒሳ የመጀመሪያው ፒስ ላይ በጣም ፈጣን ስለነበረ ና ስሳዊ ሄደን ስለነበረ ከዛ በላይ መግፋት አልቻልኩም። እንደውም ትናንትና ሁለተኛው ግሩፕ ላይ ልሁን ብዬ ጠይቄ ነበረ ና ይሄ መሆኑ

ቀነኒሳ እንግዲህ ያለው የመጀመሪያው ዙር ላይ አነሳሳችን ላይ በጣም ፈጣን መሆኑ ውጤቱ የተገላቢጦሽ እንዲሆን አድርጎታል ነው ያለው። በሴቶቹን በኩል ተመሳሳይን የሆነው መጀመሪያ ሲጀምሩ ከተጠበቀው በላይ ወይም ከተለመደው ውጭ በጣም ፈጣን ነበር። የመጀመሪያው ማራቶን እንደተለመደው፣ አንተም እንደምታውቀው ማራቶን ወደ መጨረሻው አካባቢ ነው እየፈጠነ እና ሰዎቹ እየተለዩ የሚመጡት የነበረው። አሁን ግን መጀመሪያው ላይ ፈጣን ስለነበረ መጀመሪያ ይወጣሉ ተብለው እንደ ምርጫ ያሸንፋል ተብሎ የሚጠበቁት አትሌቶች ወደ ኋላ እንዲቀሩ ተገደዋል በጥሩነሽ ዲባባ በኩልስ እንደው ያገኘሽው ምላሽ አለ እንግዲህ ጥሩነሽን አላገኘኋትም አቋርጣ ወጣ ስለነበረ ያለችበትን ሁኔታ እና አሁንም ጤንነቷን በተመለከተ ለማወቅ ሙከራ አድርጌ ነበር አልተሳካልኝም ምንድን ነው የሴቶቹን ሰዓት ለማሻሻል ሲባል የወንዶች ፊት ሜከሮች መጨመራቸው ውድድሩን እየተጠበቀውን ያህል አዲስ ክብረ ወሰን ከማስመዝገብ ውጭ የተሻለ መፎካከር እንኳን ሳይታይበት ነው ያለቀው። የሚል አስተያየት የተሰጠው በተለይ በአሸናፊ ይሆናሉ ተብለው ግምት ተሰጥቷቸው የነበሩት የመጀመሪያዎች ምርጫዎች እነ ጥሩነሽ ከውድድር ውጭ መሆን ብዙዎቹን ያስደነገጠ ነበር። እዚህ የዛሬውን ውድድር በአሸናፊነት ያጠናቀቁት ኬንያውያን ናቸው። የገቡበት ሰዓት ፉክክሩና አጠቃላይ የሩጫ ሁኔታ ከዚህ ቀደም ከነበሩት ውድድሮች ጋር ሲነ ሲነጻጸር ምን ይመስላል? ከዚህ ቀደም ከነበሩት ጋር ሲነጻጸር አጀማመሩ ፈጣን ነበረ። አጨራረሱ ግን ከዚህ ቀደም የሚታደ መልኩ እንዲሆን አላስቻለውም። አንዳንድ ባለሙያዎች እዚህ ሲሉ ሲናገሩ እንደሰማኋቸው እንዲህ አይነት ነገር መኖሩ አዳዲስ ጉልበት ያላቸው ወይም ደግሞ አዳዲስ ልጆችን ለማምጣት ወደ ከተለመደው አሸናፊዎች በተሻለ አዳዲስ ሰዎችን ለማምጣት ነው ይጠቅማል ብለው ሲሉ ሰብቻለሁ። ምክንያቱም እያንዳንዱ ሯጭ ራሱ ጋር እልክና ፉክክር ሊገባ ይገባዋል እንጂ ከነበረው የአሯሯጥ ስታይል ጋር ብቻ መሄድ የለበትም የሚል አስተያየት ሰጡን የሰማቸው በተለየ አንደኛ የወጣው ጋዜጠኞች ሲናገር የነበረው ምንድን ነው? ማንም ሰው ሊሚት የለው ራሱ ላይ ሊሚት ሊያበጅ አይገባው እና እኔ ምንም ማንም ሰው ወሰን ሊገባው አይገባም። ያለ ወሰን መወዳደር መቻል አለብን። አሁን አሸንፍ ያለው በሚቀጥለው ደግሞ ሌላው ሊያሸንፍ ይችላል ሲል ነው የተደመጠው። ብሪታናውያን ጀግናችን የሚሉት ሞፋራ በዛሬው ውድድር በኢትዮጵያዊ ቶላ አሹራ ተቀድሞ ሶስተኛ ሆኖ ጨርሷል። በአምስት ሺና አስር ሺ የሩጫ ውድድሮች አልቀመስ ብሎ የነበረው ሞፋራ በዛሬው ውጤቱ ተከፋ? ወይስ የነበረው ምላሽ ምን ይመስላል? ሞፋራ የነበረው ምላሽ በሚገርም ሁኔታ አሸናፊ በመጨረሻ በጣም አስደስቶኛል ሲል ተደምጠው። እስከ ሰላሳ ኪሎ ሜትር ድረስ ያለምንም ችግር መጓዝ ችያል ውድድሩ አላግባብ በጣም ፈጣን ስለነበረ ከዛ በኋላ በጣም ደክሞ ነበረ። ግን እንደ ወንድ ታግዬ መጨረሻ ሜዳል ከሚያገኙት አትሌቶች መካከል መሆን መቻሌ ያስደስተኛል። ከዛ በተጨማሪ ደግሞ የታላቋን ብሪታንያን የማራቶን አዲስ ሪከርድ ማስመዝገቤ ተጨማሪው ድል ነው ሲል ነው የተደመጠው ለዶይቼ ቬለም ይህንኑ ቃል የሰጠው። ሐና ለሰጠሽኝ ቃለምልልስ በጣም አመሰግናለሁ። እኔም አመሰግናለሁ።